ሳይንስና ቴክኖሎጂ። በማርክ ዙከንበርግ የሚመራው የፌስቡክ ኢንስታግራምና ትሬድ ባለቤት የሆነው ሜታ ኩባንያ ከዚህ በፊት የይዘት ክትትል የሚያደርጉ የእውነታ አጣሪዎችን ወይም ፋክት ቼከርስን ከመድረኮቹ ላይ በማስወገድ ከተጠቃሚ በሚመጡ የማህበረሰብ ማስታወሻዎች ወይም ኮሚኒቲ ኖትስ ለመተካት መወሰኑን በቅርቡ አስታውቋል። በኢሎን ማስክ ባለቤትነት የተያዘው የቀድሞው ትዊተር የአሁኑ ኤክስ ይህንን መንገድ መከተል ከጀመረው ውሎ አድሯል። ሜታ ከይዘት ክትትል ፖሊሲ ለውጡ ባሻገር በፌስቡክ በኢንስታግራም እና ትሬድን በመሳሰሉ የማህበራዊ መገናኛ ዘዴ መድረኮች የፖለቲካ ይዘቶች ያሏቸው ዜናዎችን ለማሰራጨትም ወስኗል። እንደ ሜታና ኤክስ ገለጻ የመሰሉ የይዘት ክትትል ለውጥ የንግግር ነጻነትን ለማጎልበት የተደረገ ነው። ሆኖም አዲሱ ፖሊሲ የበለጠ ጎጂ የሆኑ ይዘቶችን በመድረኮቹ ላይ እንዲንጸባረቅ ያደርጋል የሚል ስጋት ፈጥሯል። በተለይም የተሳሳቱ መረጃዎችና የጥላቻ ንግግሮች ከፍተኛ ስጋት በሆኑባቸው እንደ ኢትዮጵያ ባሉ ከሰሃራ በታች ባሉ የአፍሪካ ሀገራት ችግሩ ከፍተኛ ሊሆን ይችላል ተብሏል። በአሜሪካን ሀገር ሚኒሶታ በመገናኛ ብዙሃን በማህበራዊ መገናኛ ዘዴዎችና በማህበራዊ ለውጥ ላይ ገለልተኛ ምርምር የሚያደርጉት ዶክተር እንዳልክ ጫላ ስጋቱን ከሚጋሩት መካከል አንዱ ናቸው። እሳቸው እንደሚሉት እርምጃው በኢትዮጵያ አሉታዊ ተጽዕኖ ይኖረዋል። እንግዲህ ይሄ በጣም በተለይ ኢትዮጵያ ላይ ብዙ አሉታዊ ተጽዕኖ ይኖረዋል ብዬ አምናለሁ ምክንያቱም ኢትዮጵያ ውስጥ እንደሚታወቀው የሚከሰቱ ሁኔታዎች የፖለቲካ የጤና የሳይንስ ሌሎችም ክስተቶች በብዛት የሚዘገቡበት አካሄድ እውነትን ከግምት ውስጥ ያስገባ አይደለም እና ይሄ ነገር እውነት ነው እውነት አይደለም ብሎ ለማጣራት ማህበረሰቦችን ብቻ የሚያበረታታ ከሆነ አሉታዊ ጎኑ ይብዛል ከዚህ ቀደም በነበረው የሜታ አሰራር በማህበራዊ መገናኛ ዘዴዎች የሚቀርቡ መረጃዎች ላይ ማጣሪያ የሚደረገው ገንዘብ በሚከፈላቸው የእውነት አጣሪ ባለሙያዎችና ድርጅቶች ነበር። እነዚህ ባለሙያዎችም መረጃን በመመርመር የተሳሳቱ መረጃዎች እንዲታረሙና ተጠያቂነት እንዲሰፍን ያደርጋሉ። በዚህ መልኩ በዓለም ዙሪያ ሜታ ከስልሳ በላይ ቋንቋዎችን የሚሸፍን ከዘጠና በላይ በሆኑ የእውነት አጣሪ ድርጅቶች ጋር ይሰራል ተመራጩ ፕሬዝዳንት ዶናልድ ትራምፕ ስልጣናቸውን ከመረከባቸው ከጥቂት ቀናት ቀደም ብሎ በተደረገው የሜታ አዲሱ የፖሊሲ ለውጥ ግን እነዚህን ድርጅቶች በመጠቀም እውነታን ከመፈተሽ ይልቅ ከቀድሞው ቲዩተር ከአሁኑ ኤክስ ጋር በሚመሳሰል መልኩ ይዘትን ለመፈተሽ የማህበረሰብ ማስታወሻዎችን ይጠቀማል። ከዚህ ለውጥ አንጻር የሜታ ስልተ ቀመር ከባለሙያዎች ይልቅ ተጠቃሚዎችን እውነታ እንዲያጣሩ የሚያደርግ ነው። ዶክተር እንዳልክ ይህ እርምጃ የኢትዮጵያን ማህበረሰብ ችግር ውስጥ ይከታል ይላሉ ኢትዮጵያ ውስጥ አንድ ግጭት ቢፈጠር እና የግጭቱ መንስኤ ምንድን ነው የሚለው ዘገባ ቢከናወን በጣም ሙያተኛ ከሆነ ጋዜጠኛ የሚፈለግ መረጃ ነው እንጂ የሚያስፈልገው ሁሉም የማህበረሰብ አባላት እጅግ የተነሳበትን ምክንያት የራሱን አረዳድና የራሱን እውነታ ብሎ የሚያምነውን ነገር ማውራት ወይም መጻፍ ከጀመረ እርስ በርስ ያለ መግባባት ችግር ይፈጠራል። እውነታን አንጥሮ በማውጣት አንድ አይነት ግንዛቤ ላይ ለመድረስ ይቸግራል። የኢትዮጵያ የፖለቲካም የማህበራዊ ሁኔታ በብዛት በዚህ አይነት ሁኔታ የተጣረሰ ስለሆነ ትርክቶቹን በጣም የተመሰቃቀሉ ስለሆነ እንዲህ አይነት እርምጃዎች የኢትዮጵያን ማህበረሰብ መረጃ ዙሪያ ብዙ ችግር ውስጥ ይከተዋል ብዬ አምናለሁ። ለመሆኑ በእውነት አጣሪ ባለሙያዎች የተተኩት የሜታይ ማህበረሰብ ማስታወሻዎች እነማንን ያካትታል? እንዴት ነው የሚሰሩት? አው የማህበረሰብ ማስታወሻዎችን የሚሰጡ ሰዎች ቮለንቲር የሆኑ ሰዎች ናቸው። ለምሳሌ አንድ ምሳሌ ቢሰጥሽ ኢትዮጵያ ውስጥ የሆነ ግጭት ተከሰተ እና የግጭቱ መንስኤ ምንድን ነው፣ ምን ያህል ሰው ተጎዳ፣ የት አካባቢ ነው፣ ምን ሰዓት ተጀመረ፣ ማን የተግጭቱ ተዋናዮች እነማን ናቸው የሚል ዘገባ ሊቀርብ ይችላል እና ያንን ዘገባ አንድ የማህበረሰብ እዚህ አገልግሎት ተጠቃሚ የሆነ ሰው ሊጽፍ ይችላል። ያንን ጽሁፍ ትክክለኛ ነው ትክክለኛ አይደለም በሚል ሬት ያደረጉታል ማለት ነው። ስታር ይሰጣሉ ወይ ላይክ በተን በመጫን ሊሆን ይችላል። የግጭቱ መንስኤ ይሄ ነው። የግጭቱ ዋናዎች እነኚህ ናቸው። የተጎዱት ምናምን ምናምን ብሎ ሊዘረዝር ይችላል። ያንን ለማጠናከር የማህበረሰቡ ማህበረሰብ የሚባለው የአገልግሎት ተጠቃሚዎች ናቸው ፌስቡክ ከሆነ ፌስቡክ፣ ኢንስተግራም ከሆነ ኢንስተግራም፣ ኤክስ ከሆነ ኤክስ ማለት ነው እና ያንን ግጭት በተመለከተ የሚሰጡት አስተያየት አውድ ዘገባ ነው የማህበረሰብ ማስታወሻ የሚባለው አዲሱን የሜታ ፖሊሲ ለውጥ አስመልክተው ዶክተር እንዳልክ በጻፉት ጦማር እውነታን የማጣራት ውጥኖች የመገናኛ ብዙኃን ገጽታ ወሳኝ አካላት ሆነው ቆይተዋል። በተለይ እንደ ኢትዮጵያ ባሉ ሀገሮች ለሀገር ውስጥ የመገናኛ ብዙኃን ስነ ምህዳር ወሳኝ አስተዋጽኦ አላቸው። እንደ ባለሙያው በኢትዮጵያ በአማርኛ በኦሮምኛና በትግርኛ ቋንቋዎች እውነታዎችን የማጣራት ውጥን የነበረ ቢሆንም ተደራሽነትና ውጤታማነታቸው በቋንቋና በገንዘብ ውሱንነት የተገደበ ነበር። በቅርቡ ሜታ እነዚህን የእውነታ ማጣራት ውጥኖች መደገፉን ማቆሙ ደግሞ በመረጃ መሰረተ ልማት ላይ አደጋን የሚደቅን ነው። በዚህም በግጭት ወቅት በኢትዮጵያና በማሊ ያለውን እውነታ የማጣራት አሰራርን የሚመረምር አንድ የቅርብ ጊዜ ጥናትን በዋቢነት ይጠቅሳሉ። አዎ በጥናቱ መሰረት በኢትዮጵያም በማሊም በሌሎችም የአፍሪካ ሀገሮች ሌሎችም ጥናቶች እንደሚያመለክቱት ይሄ እውነታን የማጣራት አገልግሎት በጣም ትክክለኛና አስፈላጊ ነገር ነው። ጥናቱ ላይ እንደተጠቀሰው በማሊም በኢትዮጵያም የሚደረጉ የፋክት ቼኪንግ ወይም የእውነታን የማጣራት አገልግሎቶች ብዙ ጥሩ በጎ የሆነ ተጽዕኖ እንዳመጡ፣ ጋዜጠኞችም ሌሎችም የመረጃ ተጠቃሚዎች ይህንን አገልግሎት በመጠቀም ራሳቸውን ከሚስ ኢንፎርሜሽን ወይም ከተዛቡ መረጃዎች የራሳቸውን መከላከል እንደቻሉ ይጠቅሳል ጥናት ነው ከዛ በተጨማሪ ግን አገልግሎቱ በስፋት በሌለባቸው ሁኔታዎች በሌለባቸው ቋንቋዎች በጣም ብዙ ምስቅልቅሎች እንደተፈጠሩ ትርክቶች እንደሚዛቡ እንግዲህ በፖለቲካ ብቻ ሳይሆን በጤናም ጉዳይ ላይ ብዙ ችግሮችን እንዳመጣ ነው የሚዘረዝረው ጥናቱ ከዚህ በተጨማሪ በኢትዮጵያም ሆነ በማሊ የእውነት አጣሪዎች የፖለቲካ ሁኔታዎችን በሚያጣሩበት ወቅት ችግር እንደሚገጥማቸው በጥናቱ መስፈሩን አመልክተዋል። ከዚህ አንጻር በበጎ ፈቃደኝነት በነፃ መረጃን ያጣራሉ የተባሉት ተጠቃሚዎች ወይም የማህበረሰብ ማስታወሻዎች ይህንን ችግር ተቋቁመው ይሰራሉ ወይ የሚለውም ሌላው ፈተና መሆኑን አመልክተዋል። ባለሙያው እንደሚገልጹት የማህበረሰብ ማስታወሻዎች የመረጃ መጣረስን ለማስተካከል አውዱን ባገናዘበ መንገድ አስተያየት ሊሰጥ የሚችል ተጠቃሚ ነው። ከዚህ አንጻር የማህበረሰቡን ንቃተ ህሊና ባልዳበረበት እንደ ኢትዮጵያ ባሉ ሀገራት በዚህ መልኩ ሊሰራ የሚችል ተጠቃሚ ማግኘት አስቸጋሪ መሆኑን ገልጸዋል። በሌላ በኩል አዲሱ የይዘት መከታተያ ስርዓት እንግሊዝኛ የመጀመሪያ ቋንቋ ባልሆነባቸው የብዙ ቋንቋ ተናጋሪ ሀገሮች እንዴት እንደሚሰራ ግልጽ አለመሆኑም ሌላው ክፍተት መሆኑን ገልጸዋል። ጥናት ይፈልጋል። ነገሩ በእንግሊዝኛ ብቻ ነው እስካሁን ድረስ በኤክስም ላይ እየተተገበረ ያለው። በሌሎች የቋንቋ ተጠቃሚዎች ላይ ይሄ ነገር እየተተገበረ አይደለም። ግን በሜታ ፕላትፎርሞች ላይ ወደ ተግባራ ሲገባ ብዙ እንደተጠቀሰው ያለ መግባባት አለ። አንድን እውነታ አንጥሮ በማውጣት እውነታዊ ይሄ ነው ብሎ የመነገ አገር ልምድም ስላልነበረ በኢትዮጵያ ጋዜጠኝነት ሙያ ላይ የተሰማሩ ሰዎችም ብዙ ድጋፍ ያላቸው ስላልሆኑ ትልቅ ችግር ይዞብን ይመጣል ብዬ አስባለሁ። የማህበረሰብ ማስታወሻዎች መረጃን ሙያዊ በሆነ መንገድ ከማጣራት ይልቅ በመረጃ ላይ በርካታ ተጠቃሚዎች በሚሰጡት አስተያየትና ምላሽ ላይ እያተኮረ ነው። በመሆኑም የመረጃ እውነታ የሚወሰነው በዚሁ መንገድ ይሆናል። ይህም ለተሳሳተ መረጃና ለጥላቻ ንግግር መስፋፋት አስተዋጽኦ ያደርጋል የሚል ስጋት ታሳድሯል። ከዚህ አንጻር እውነታን የሚያረጋግጡ ድርጅቶችና የዲጂታል መብት ባለሙያዎች የሜታን እርምጃ በበይነ መረብ ላይ የጥላቻ ንግግርን የሚያበረታታና ከበይነ መረብ ውጭ ሁከትን የሚያባብስ ነው በሚል ይተቹታል። ሌሎች ባለሙያዎች በበኩላቸው በሳይንስና ጤና ላይ የተዛባ መረጃ በሜታ መድረኮች ላይ ሊጨምር እንደሚችል አስጠንቅቀዋል። እንደ ኢትዮጵያ ባሉ የሴቶች የበይነ መረብ ትንኮሳ በበዛበት ሀገርም ችግሩ የበለጠ እንዲስፋፋ የሚያደርግ ነው። በስደተኞችና በህዳጣን ላይ ፖሊሲው የሚያስከትለው መዘዝም ቀላል አለመሆኑን ባለሙያው ያብራራሉ። ገና አልተተገበረም። ሲተገበር ግን ብዙ ውስብስብ ነገሮችን ይዞ እንደሚመጣ አተገባበሩም እንደሚመስል ገና ብዙ አልታየም። ሰው አሁን ያተኮረው የሜታ ፕላትፎርሞች የፋክት ቼኪንግ ፕሮግራሞችን አቋረጠ ነው የሚለው ግን ከዛ ባሻገር ለምሳሌ በንግግርና በድርጊት መካከል ያለው ልዩነት ራሱ ከእንደገና ነው ዲፋይን እያደረገ ያለው። ምን ማለት ነው? ሄት ስፒች የሚባለው ነገር ብዙ እንደገና ነው ዲፋይን የተደረገው ስፒች የሚለው ነገር ወይ ንግግር የሚለው ነገር እርቶ ወደ ኮንዳክት ወይም ወደ ተግባር ቀይሯል። ለምሳሌ ስደተኞች አገራችንን መምጣት የለባቸውም፣ ስደተኞች የእኛን የሀገር ባህል ይበክላሉ ብሎ መናገር ላያስቀጣ ይችላል። ስለዚህ ይሄ እንደ ሄት ስፒች የሚቆጠር ነበረ። አንታይ ኢሚግራንት የሆነ ንግግር ነው፣ ሄትፉል ነው፣ ኤክስክሉሲቭ ነው የሚል ዴፊኒሽን ነው ያለው። አሁን ግን ወደ ትግበራ በሄትፉል ኮንዳክት ወደሚል ነው በሜታ ፕላትፎርም ያሉት ነገሮች ነው የተጠቀሱትና እሱ በጣም ብዙ ችግሮችን ይዞ ሊመጣ እንደሚችል በሴቶች ላይ በሌሎችም ማይኖሪቲዎች ላይ ወሰብሰብ ያለ ተጽዕኖ ይዞ ሊመጣ እንደሚችል ገምታለሁ። ባለሙያው እንደሚሉት እነዚህ የቴክኖሎጂ ኩባንያዎች ትልቅ ሀብትና አቅም ያላቸው በመሆኑ የሚያደርሱትን ችግር ለመፍታት ሰፊ፣ ውስብስብና ብዙ ተዋናዮችን የሚያሳትፍ መፍት ያስፈልጋል። ያም ሆኖ ማህበረሰቡ ራሱን ከሐሰተኛ መረጃ መከላከል በመንግስት በኩልም ድርጅቶቹን ተጠያቂ ማድረግ አስፈላጊ መሆኑን ጠቁመዋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ ያብሬያችሁ ነበርኩ። መልካም ጊዜ።